ሰራዥ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም፣ ጤና ይስጥልኝ። በጌታ የተወደዳችሁ ክቡራን አድማጮች እንደምን አመሻችሁ? እግዚአብሔር አምላካችን ያለፉትን ቀናት ሁሉ እየመገበንና ከማዱም ደግሞ እያቋደሰን፣ እያስተማረን፣ እየገሠጸን፣ እየመከረን፣ እየቈነጠጠን ታላቅ የመንግሥተ ሰማት ምስጢሩንም እየገለጠልንና እያስታወቀን ለዚህች ለተወደደች መጨረሻ ሳምንት ደርሰናል። እግዚአብሔር ስሙ ለዘላለም እየተመሰገነ ይሁን። እግዚአብሔር ከእኔና ከእናንተ የደበቀው አንዳች ምንም ነገር የለም። በልጁ በጌታ በኢየሱስ ክርስቶስ በኩል ምሕረትን አድርጎልን ዛሬ የመንግሥተ ሰማያቱ ታላቅ ድግስ ተካፋዮች አድርጎናል። እግዚአብሔር ታላቅ ነው፣ ወገኖቼ። ዛሬ ያለንበትን ስፍራ እስቲ እናስብ፣ ከወዴት እንደ ተነሣን፣ ጌታም እንዴት ተንከባክቦን ወደዚህ እንዳመጣን አዎ፣ ልብ ማለት አለብን። እንግዲህ ጌታ ሆይ፣ እባክ የቀረውን ዘመኔን ደግሞ አስበው። በማስተዋል ከአንተ ጋር የምራመድበትን ሕይወትና ጉልበት ስጠኝ። የክርስትና ጉልበቴ ዛሬ ሊከዳኝ ቢሻም እነሆ እንደ ያዕቆብ እያነከስኩ እከተላለሁ ማለትን መልመዳ አለብን። ቀሪውን የሕይወታችንን ዘመን በእግዚአብሔር ፊት መጣል መቻል አለብን ወገኖቼ። እኔና እናንተ ስለ ነገ አስበን ስለ ተነገወዲያም ደግሞ ተጨንቀን የምናመጣው የምንፈጥረው ነገር የለም። ሁሉም የሕይወታችን ዘመን በእግዚአብሔር የጊዜ ሰሌዳ ውስጥ ተካተዋልና እግዚአብሔር ሆይ፣ እንደ ፈቃድ ይሁንልኝ፣ ማለቱ ታላቅ ብልህነት ነው። አዎ፣ የቀረውን ዘመኔን እግዚአብሔር ሆይ ባርከውን፣ በለው። ተስፋዬ ጋቢሶ በዚህ ዝማሬ ስላገለገለን ቀሪውን የሕይወቱን ዘመን ሁሉ እግዚአብሔር ይባርከው እያልን ወደ ዕለቱ ጸሎታችን እናልፋለን። እናመስግን። በሰማይና በምድር ላይ የምትገዛ እግዚአብሔር አባታችንና አምላካችን ሆይ እናመሰግንሃለን። ባለፉት ቀናት ሁሉ ደግሞ ስለ ጠበከንና ስለ ታደግከን እንሆ ለጠላትም ማሳብ አሳልፈህ ስላልሰጠህን እጅግ አድርገን እናመሰግንሃለን። ለአንተ ምን ይከፈላል ጌታ ሆይ? ለአንተስ ምን ይሰጣል ጌታ ሆይ? ከምስጋና በቀር። አቤቱ አባቴና አምላኬ ሆይ፣ ደካሞች፣ አንካሶች አንተን የማናስደስት ለአንተ የማንጠቅም ባሪያዎች ሆነን እሳለን። እነሆ በልጂ በጌታ በኢየሱስ ክርስቶስ ሞትና ትንሣኤ ታድገህን ከሞት እንድናመልጥ ከጠላት ምጡጫ እንድናመልጥ ከአጢአታ ዘግት እንድንወጣ ስለ ረዳህን ስምህን ከፍ ከፍ እናደርጋለን። እግዚአብሔር አባቴና አምላኬ ሆይ ዛሬ ደግሞ በአንተ የተባረከች ነፍስ አንተን ለማመስገን በፊት እንሆዋለች። እግዚአብሔር ሆይ ዐይኖቻችንን ወደ አንተ እናነሳለን። እነሆ የባሪያዎች ዐይኖች ወደ ጌታቸው እጅ እንደሆኑ፣ የባሪያዪቱም ዐይን ወደ መቤቷ እጅ እንደሆነ እንዲሁ እስኪምረን ድረስ ዐይናችን ወደ አምላካችን ወደ እግዚአብሔር ነው። ዳዊት እንዳለው የእኛም ዐይኖች ዛሬ አንተን ተስፋ ያደርጋሉ። የእኛም ልብ አንተን ተስፋ ያደርጋል። እግዚአብሔር አባቴና አምላኬ ሆይ በቀረው የሕይወታችን ዘመን እያንዳንዱን እርምጃችንን ጌታዬ ሆይ እንድታስተካክል በመንገድህም ላይ መራመድ እንድንችል ቅን የሆነችውን የአንተን መንገድ መከተል እንድንችል ዛሬ አዲስን ልብ እንድትፈጥርልን እንለምነሃለን። አዲስን ሕይወት እንድትሰጠን እንለምነሃለን። አሮጌው ነገሮቻችንን ሁሉ አስወግደን በጌታ በኢየሱስ ክርስቶስ ታምነን መቆም እንድንችል መንፈሳዊ ዐይኖቻችንን በዚህ ሰዓት እንድታበራ እኔ ባርያ ከዚህ ሆኜ ጸልያለሁ። አቤቱ ጌታዬና አምላኬ ሆይ ታላላቆችን ታናናሾችን እንድትመለከት እግዚአብሔር ሆይ ታምኜ በዚህን ጊዜ ወደ አንተ ጸልያለሁ። የእያንዳንዱን ሸክም የእያንዳንዱን የልብ ብሶት ባላውቅም እግዚአብሔር አባቴና አምላኬ አንተ ደርሰ ግን እያንዳንዱን ትጎበኛለህ በዚህ በራዲዮ ሞገድ አማካኝነት ለብቻው የተቀመጠውን ለብቻዋም ሆና የምትተክዘውን የምታስበውን እነሆ እግዚአብሔር አባቴ ሆይ ምን ሆናለሁ አደርጋለሁ የምትለውን ስለ ነገ የምትጨነቀውን የምትደምረውንና የምትቀንሰውን ነብስ የታላላቆችን፣ የአባቶችን፣ የእናቶችን የታናናሾችንም ሕይወት እንድትመለከት በዚህን ጊዜ እግዚአብሔር ሆይ ወደ አንተ ታምኜ አቤቱ አባቴና አምላኬ ሆይ ያንተ ፈቃድ በሕይወታቸው እስኪፈጸም ድረስ እነሆ እግዚአብሔር አምላኬ ሆይ ያዕቆብን የታገሥክ አምላክ እንድትታገሳቸው እያንዳንዳችን እስከ መጨረሻው ድረስ እስክትሸከመን ድረስ በፊትህ እንወድቃለንና ጌታ ሆይ ከጸባወት ሆነ አድምጠን። ጸሎታችን በዚህ ህች ጊዜ መቅደስህን ጥሳ ትግባ። አቤቱ አምላኬ ሆይ በፊትህም የከበረች ትሁን። ስለ ሰማህን ክብር ለስሜ ይሁን። የምንማረውን ትምህርታችንን ደግሞ ባርክልን። ፍሬ አፍርተን ጌታዬና አምላኬ ሆይ ሰላሳና ስልሳ መቶም ፍሬ አፍርተን ለሌሎች የምንተርፍ ባርያዎች አድርገን ለጠላት ሐሳብ አሳልፈህ ስላልሰጠህን ክብር ለስሜ ይሁን። ጌታ ሆይ ይህንን ሁሉ ታደርጋለህና እጅግ እንወድሃለን። በመድኃኒታችን በጌታችን በኢየሱስ ክርስቶስ ስም አሜን። ውድ አድማጮቼ ባለፈው ምሽት ክፍለ ጊዜ ጥናታችን ከማቴዎስ ወንጌል ምዕራፍ አንድ እስከ ቁጥር አምስት ያለውን ስንመለከት ነበረ። ዛሬ ደግሞ የዚያኑ ተከታይ ክፍል ይዘንላችሁ ቀርበናልና እስቲ መጽሐፍ ቅዱሶቻችሁን እንደ ተለመደ ሁሉ ገለጥ ገለጥ አድርጋችሁ የማቴዎስ ወንጌል ምዕራፍ አንድ ቁጥር ስድስትን የተመልከቱ። ማቴዎስ ምዕራፍ አንድ ቁጥር ስድስትን አውጡ። ሁለተኛዋ ሴት ደግሞ ሩት ትባላለች። በማቴዎስ ምዕራፍ አንድ ቁጥር አምስት ተጠቅሳ እናገኛታለን። ይህቺ ሴት በባሕሪዋ በጣም የምትወደድና ምንም ስህተት የማይገኝባት ናት። ነገር ግን በዘዳግም ምዕራፍ ሀያ ሦስት ቁጥር ሦስት በተጻፈው ሕግ መሠረት ለማንም ሞአባዊ ወይም አሞናዊ ለሆነ ሰው ወደ እግዚአብሔር ጉባኤ መግባት እንደማይቻል ሕጉ ይከለክላል። ምንም እንኳን ሕጉ ለሩት ዝግ ቢሆንም በቦኤዝ እርሻ ውስጥ ስትቃርም ቦኤዝ አንድ ቀን አያት፣ ወደዳትም። ቦኤዝ ሩትን ወደዳት፣ ምሕረቱንም አበዛላት፣ አገባትም። እንዲህ በማድረግም ቦኤዝ ሩትን በእስራኤል ጉባኤ ውስጥ ድርሻ እንዲኖራት አደረገ። በመጻፈ ሩት ምዕራፍ ሁለት ቁጥር አስር ሩት የተናገረችውም ይህን ምሕረት ያመለክታል። መጻፈ ቁጥር አስርን ተመልከቱ። በኋላ እኔን ለመቀበል በምንም ነገር በፊት ሞገስ አገኘው። እኛም ዛሬ ይህን ጥያቄ እግዚአብሔርን ልንጠይቅ እንችላለን። እግዚአብሔርን ለእኛ ያደረገውን ምሕረት በተመለከተ እንደ ኀጢአተኛ መጣን። የእግዚአብሔርን የምሕረት እጅ ይዘን ግን ከጥፋት ዳን። ስሙ የተመሰገነ ይሁን። የእግዚአብሔር ምሕረት አዳንን። ወገኖቼ አራተኛዋ ሴት ደግሞ ቤርሳቤ ናት። ስሟ ባይጠቀስም በማቴዎስ ወንጌል ምዕራፍ አንድ ስድስት ላይ የኦርዮ ሚስት ተብላ ተጠቅሳለች። ስሟ ያልተጠቀሰበት ምክንያት ኀጢአተኛዋ እርሷ አይደለችም፣ ኀጢአተኛው ዳዊት ነበር። ለኀጢአቱም መቀጣት ያለበትና የተቀጣውም ዳዊት ነበር። ወደ ጌታችን ኢየሱስ ክርስቶስ የዘር ሐረግ ውስጥ የተጠቃለለችበት ምክንያትም እግዚአብሔር ኀጢአተኞችን ስለማይጥል ነው። ሃሌሉያ። አንድ በግ ከመንጋው ተነጥሎ ቢጠፋ እረኛው ፈልጎ ወደ መንጋው ይመልሰዋል። ዳዊትን እግዚአብሔር እንዲሁ በይቅርታው ቀጥፋቱ መለሰው። በማቴዎስ ወንጌል ባለው የዘራረግ ውስጥ ያለው የደህንነት ታሪክም ይህንን የእግዚአብሔርን ምሕረት ያስተምረናል። ከዚህም በተጨማሪ ልናውቃቸው የሚገቡ ጠቃሚ ነገሮች በማቴዎስ ወንጌል ውስጥ የተጠቀሰውን የዘራረግ በተመለከተ ይሆናል። በማቴዎስ ወንጌል የተጠቀሰውን የዘር ሐረግ ከዜና መዋዕል ቀዳማዊ ምዕራፍ ሦስት ጋር ስናነጻጽር ከዜና መዋዕል ቀዳማዊ ምዕራፍ ሦስት የአንዳንድ ሰዎች የፊደል ልዩነት ይታያሉ። በማቴዎስ ወንጌል ምዕራፍ አንድ ቁጥር ስምንት ላይ ኢዮራም፣ አካዝያዝና አዛርያ የሚባሉት ሳይጠቀሱ ቀርተዋል። ይህ የሚያመለክተን በመጽሐፍ ቅዱስ የተመዘገበው የዘር ሐረግ የሁሉንም ስም አጠቃለው ሳይሆን ለእኛ ለአንባቢዎች መጽሐፉን ለመረዳት የሚጠቅሙንን በጣም አስፈላጊ የሆኑ የዘር ሐረጎችን በማካተት ነው። እዚህ ጋር ልናስታውሰው የሚገባን ነገር ቢኖር አድማጮቼ፣ በዘፍጥረት መጽሐፍ የተሰጠን የዘር ሐረግ ማለትም ከጥፋት ውሃ በፊት ያለው ሁሉንም ስም የሚያጠቃልል ሳይሆን ለእኛ ልናውቃቸው ጠቃሚ የሆኑትን የዘራረጎች በማካተት ብቻ ነው። እስቲ የማቴዎስ ወንጌል ምዕራፍ አንድ ከቁጥር አሥር እስከ አሥራ አንድ ያለውን ደግሞ እናንብብ። ሕዝቅያስም ምናሴን ወለደ፣ ምናሴም አሞፅን ወለደ፣ አሞፅም ኢዮስያስን ወለደ፣ ኢዮስያስም በባቢሎን ምርኮ ጊዜ ኢኮንያንንና ወንድሞቹን ወለደ የሚል እናገኛለን። በማቴዎስ ወንጌል ምዕራፍ አንድ ቁጥር አሥራ አንድ ማቴዎስ ኢዮአቄምን ይተውና ኢኮንያን በአረግ ውስጥ ሲያስገባ እናያለን። የኢኮንያንን በዚህ ስፍራ መጠቀስ አድማጮቼ በደንብ ልናጤነው ይገባል። በትንቢተ ኤርምያስ ምዕራፍ ሀያ ሁለት ቁጥር ሀያ አራትና ሰላሳ እንደ ተጻፈው እግዚአብሔር እንዲህ ብሎ ተናግሯል። እኔ ሕያው ነኝና የይሁዳ ንጉሥ የኢያቄም ልጅ ኢኮንያን የቀኝ እጄ ማተም ቢሆን ኖሮ እንኳ ከዚህ ይነቅልህ ነበር ይላል። እንደ ገና ደግሞአለው ይህንን ጥቅስ እኔ ሕያው ነኝና የይሁዳ ንጉሥ የኢዮአቄም ልጅ ኢኮንያን የቀኝ እጄ ማኅተም ቢሆን ኖሮ ከዚህ ነቅልህ ነበር ይላል። ይህ ቁጥር ሀያ አራት ላይ የተጻፈው ነው። ቁጥር ሰላሳ ላይ የተጻፈውን ደግሞ ላንብብላችሁ። እግዚአብሔር እንዲህ ይላል ከዚህ ሰው ዘር የሚከናወን በዳዊትም ዙፋን ላይ የሚቀመጥ በይሁዳም የሚነግሥ እንግዲህ አይገኝምና ብሎ ይናገራል። እንግዲህ ጌታ እንዲህ ብሎ እንደ ተናገረ በኢኮንያን ኀጢአት ምክንያት በርሱ የዘር ሐረግ ውስጥ ያለ ማንም በዳዊት ዙፋን ላይ ሊቀመጥ አይገባም ማለት ነው። የዮሴፍ የዘር ሐረግ በዚህ ሰው የዘር ሐረግ ውስጥ ነው። ዮሴፍ እውነተኛ የጌታችን የኢየሱስ ክርስቶስ አባት አይደለም። ይህን በጣም አስገራሚ የሆነ የመጽሐፍ ቅዱስ እውነትን ነው ማቴዎስ ለእኛ ግልጽ ሊያደርግልን እየሞከረ ያለው ዮሴፍ የማርያም ባልና የጌታችን የኢየሱስ ክርስቶስ አሳዳጊ ነበር። ይህ ወገኖቼ በጣም አስገራሚ የሆነ በመጽሐፍ ቅዱሳችን ውስጥ የሚገኝ እውነት ነው። ጌታችን ኢየሱስ ክርስቶስ የዮሴፍም የኢኮንያንም የዘር ሐረግ የለውም። ነገር ግን ማርያምና ዮሴፍ ከዳዊት ዘር መሆን ነበረባቸውና በተለያዩ የዳዊት ልጆች የዘር ሐረግ በኩል ሁለቱም ከዳዊት የዘር ሐረግ ውስጥ ሆነው ይገኛሉ ማርያም በዳዊት ልጅ በናታን በኩል ከዳዊት የዘር ግንድ ስትሆን ዮሴፍ ደግሞ በዳዊት ልጅ በንጉሡ ሰለሞን የዘራረግ ውስጥ ይገኛል። ይህንን ልብ በሉ። ዮሴፍና ማርያም ከዳዊት ወገን ስለነበሩ በአውግስጦስ ቄሳር ትእዛዝ መሠረት እያንዳንዱ ሰው ይመዘገብ ዘንድ በታዘዘ ጊዜ እነርሱም ሊመዘገቡ ወደ ቤቴልሔም የሄዱት ትዕዛዙ ስለሚመለከታቸው ነበር ይህንን የላይኛውን ነጥብ እንደገና መልሼ ያነብላችኋለሁ ምናልባት ጠቃሚ ሆነው ታገኙታላችሁ ብዬ ነው ጌታችን ኢየሱስ ክርስቶስ የዮሴፍም የኢኮንያንም የዘራረግ የለው ነገር ግን ማርያምና ዮሴፍ ከዳዊት ዘር መሆን ነበረባቸውና በተለያዩ የዳዊት ልጆች የዘራረግ በኩል ሁለቱም ከዳዊት የዘራረግ ውስጥ ሆነው ይገኛሉን ያልኩት ቅድም ማርያም በዳዊት ልጅ በናታን በኩል ከዳዊት የዘር ግንድ ስትሆን፣ ይህንንም ልድገምላችሁ። ማርያም በዳዊት ልጅ በናታን በኩል ከዳዊት የዘር ግንድ ስትሆን፣ ዮሴፍ ደግሞ በዳዊት ልጅ በንጉሡ ሰለሞን የዘር ሐረግ ውስጥ ይገኛል ማለት ነው። ስለዚህ ዮሴፍና ማርያም ከዳዊት ወገን ስለ ነበሩ ወይም ሆነው ስለ ተገኙ በአውግስጦስ ቄሳር ትዕዛዝ መሠረት እያንዳንዱ ሰው ይመዘገብ ዘንድ በታዘዘ ጊዜ እነርሱም ሊመዘገቡ ወደ ቤተልሔም የሄዱት ትዕዛዙ ስለሚመለከታቸው ነበር። በማቴዎስ ወንጌል የተጻፈው የዘር አረግ በጣም አስፈላጊና ሊጠና ሊነበብና በደንብ ጠንቅቀን ልናውቃቸው ይገባል። ውድ አድማጮች፣ እንግዲህ እነዚህ የትውልድ አረጎች ለጥናታችን የቱን ያህል አስፈላጊና ጠቃሚ እንደሆኑ መረዳት <middly> ትችላላችሁ። አው ስሙ ለዘላለም ይንገስ። በማቴዎስ ወንጌል ምዕራፍ አንድ ላይ ያለው የዘር ሐረግ ዝርዝር በቁጥር አሥራ ስድስት ላይ እንዲህ በማለት ይጠቃለላል ያዕቆብም ክርስቶስ የተባለውን ኢየሱስን የወለደች የማርያም እጮኛ ዮሴፍን ወለደ ይላል። ይህ ቁጥር በማቴዎስ ወንጌል ምዕራፍ አንድ ቁጥር ሁለት ላይ የጀመረውን የዘራረግ ዝርዝር አካሄድ ማለትም አብርሃም ይስሐቅን ወለደ በማለት ይቀጥልና በቁጥር አሥራ ስድስት ላይ ደግሞ ያዕቆብ ዮሴፍን ወለደ በማለት ይጀምራል። እንግዲህ አድማጮች ዮሴፍ ኢየሱስን ወለደ የሚለውን ቀጥሎ ትጠብቁ ይሆናል። ነገር ግን እንደምታውቁት ይህ እንደዚህ አይደለም። በቁጥር አሥራ ስድስት የዘራረጉ አካሄድ የተለወጠው እንዲህ በማለት ነው ያዕቆብም ክርስቶስ የተባለውን ኢየሱስን የወለደች የማርያም እጮኛ ዮሴፍን ወለደ በማለት የዘራረጉን አካሄድ ይለውጣል ወይም ደግሞ ሲለውጥ እንመለከታለን። ይህ ምን ማለት ነው? ዮሴፍ የማርያም ባል ቢሆንም ለኢየሱስ ክርስቶስ ግን በሥጋ አባቱ አለመሆኑን አስረግጦ ይነግረናል። ይህን ነገር እንዴት ልንረዳው እንችላለን? ማቴዎስ በሚቀጥሉት ምዕራፎቹ በብሉይ ኪዳን የተነገሩትን ትንቢቶች እንዴት እንደ ተፈጸሙ ይገልጽልናል። እግዚአብሔር ስለዚህ ድንቅ ቃሉ አሁንም ይክበር ይመስገን እያል እዚሁ እንሰናበታችኋለን። ናደር በማስተዋል ሰማያት say anything Do tell تو ببین کته بله به